ከሶስት ወራት ገደማ በፊት ከፕሬዝደንታዊ ፉክክሩ የወጡት የቀድሞዋ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በመጪው ምርጫ ለቀድሞው ፕሬዚደንት ዶናልድ ትራምፕ ድምፃቸውን እንደሚሰጡ አሳውቀዋል። ባይደን እጅግ ከፍተኛ የሆነ ውድቀት እያስከተሉ ናቸው። ስለዚህ ትራምፕን ነው የምመርጠው። ይሁንና ደጋፊዎቻቸው የእሳቸውን ፈለግ ይከተላሉ ማለት አይደለም። ባለፈው መጋቢት ኤመርሰን ኮሌጅ አካሄደው የህዝብ አስተያየት ግምገማ እንዳሳየው ከኒኪ ሄሊ ደጋፊ መራጮች ውስጥ ከትረምፕ ይልቅ ፕሬዚደንት ጆ ባይደንን ሳይመርጡ እንደማይቀሩ የሚናገሩት ድምፅ ሰጪዎች ቁጥር በሁለት እጥፍ ገደማ ይበልጣል። ሌሎች የድምፅ ሰጪዎች ግምገማዎች ደግሞ ለኒኪ ሄሊ ድምፃቸውን ከሰጡ መራጮች ውስጥ በትንሹ ወደ ግማሽ የሚሆኑት ትረምፕን እንደማይመርጡ ጠቁመዋል። ክሪስ የኒኪ ሄሊ ደጋፊ ናቸው። I was sad to hear that Nikki did not uh, get enough. Votes Nikki would have to and Dikoya Miabek Adams, Alla Magneta Chonsa Sama, bet Amnaberezankut, Gun, and a President Trump that got headed loom, a Republican party, Negar, bet Amessa Sevenel. Dan Solkowski, not Jennifer yen Nikki Heli, that Gafio Chanacho. I would not really have. እንደ እውነቱ ከሆነ ትራምፕ እና ባይደን በሚፎካከሩበት ምርጫ ይሄኛው ይሻላል የምለው አማራጭ የለም። በሚቀጥለው ዓመት አንዳቸውም ዋይት ሀውስ እንዲገቡ አልፈልግም። ታውቃለ፣ እኔ በሁለቱም ደስተኛ አይደለሁም። እንግዲህ በፊት ለትራምፕ ነበር ድምፄን የሰጠሁት፣ አሁንም እንደዚያው የሚሆን ይመስለኛል። ኒኪ ሄሊም ትራምፕ የእሳቸውን ደጋፊዎች በያግባቡ እንደሚበጃቸው ገልጸዋል። ትራምፕ ብልህ ቢሆኑና ለእኔ ድምፃቸውን የሰጡትን እስካሁንም የሚደግፉኝን በሚሊዮኖች የተቆጠሩ ሰዎች ቀርበው ቢያነጋግሩ ይጠቅማቸዋል። እንዲሁ በግምት አይደግፉኝም ብለው ማሰብ የለባቸውም። የኒኪ ሄሊ ደጋፊዎች የፕሬዝደንታዊ ምርጫውን ውጤት የሚወስን ትልቅ ሚና ሊኖራቸው ይችላል። ባለፈው ሚያዝያ ፔንስልቬንያ ላይ በተካሄደው ቅድመ ምርጫ ኒኪ ሄሊ ሀብታሞች በሚኖሩባቸው ከትላልቅ ከተሞች ወጣ ባሉ አካባቢዎች በሳምንታት ቀደም ብለው ከፍክሩ ወጥተውም ጭምር ከሪፐብሊካኖች ድምፅ አንድ አራተኛ የሚሆነውን ድጋፍ አግኝተዋል። የቀደመው እንደ አውሮፓውያን አቆጣጠር የ2020 ፕሬዝደንታዊ ምርጫ ግምገማዎች እንደሚጠቁሙትም ጆ ባይደንን ከከተሞች ዳርቻ ነዋሪዎች ያገኙት ድጋፍ ጠቅሟቸዋል። ኒክ ሄሊ ብርቱ ፉክክር የሚካሄድባቸው በሆኑት በአሪዞና፣ ጆርጂያ፣ ሚሽገን፣ ሰሜን ካሮላይና፣ ኔቫዳ እና ዊስካንስን ላይ ከፍተኛ የመራጭ ድጋፍ አግኝተው እንደነበረ የሚታወስ ነው። የኒውሃምሽር ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩ ዳንቴስ ካላ በሰጡት አስተያየት ሀብታም፣ በጣም የተማሩ፣ ጥሩ ደረጃ ያሉ ሪፐብሊካን መራጮች ወደ ኒክ ሄሊ አዘም ብለው እንደነበረ አይታቸዋል። እንደሚመስለኝ ይሄ የሁለቱም ፓርቲዎች ወገንተኛ ያልሆኑ አንዳንድ መራጮችንም ይጨምራል። አሁንም በሀገር አቀፉ ምርጫ ከነዚህ መራጮች ውስጥ አንዳንዶቹ ወደ የትኛው እጩ እንደሚያዘነብሉ መተንበይ ስለማይቻል ድምፃቸው ወሳኝነት ሊኖረው እንደሚችል ይታየኛል። የፕሬዚደንት ባይደን የምርጫ ዘመቻ ትራምፕ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደራቸው አድርገው ሾመዋቸው የነበሩትን ሄሊን እያናናቁ ሲናገሩ የሚያሳየውን በመሳሰለ ማስታወቂያ የኒኪ ሄሊን ደጋፊዎች ለመሳብ ጥረት እያደረገ ነው። ይህም ጆ ባይደን ዶናልድ ትራምፕን የሚቃወሙ ሪፐብሊካኖችን ለመሳብ የሚያደርጉት ሰፋ ያለው ስልታቸው አካል ነው። የቨርጂኒያ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ለሪ ሳባቶ የሚከተለውን ትንታኔ ሰጥተዋል። so far trump's problem is going to be consolidated so far, ግን እጅግ የሚበዛውን የሄሊን ደጋፊዎች ድምፅ ማግኘት አለባቸው። የተጠቀሱት ድምፅ ሰጪዎች ብርቱ ፉክክር የሚካሄድበት በሆነው ምርጫ ውጤት ላይ ልዩነት ሊያመጡ የሚችሉ ቢሆንም በሪፐብሊካን ፓርቲው ቅድመ ምርጫ ለኒኪ ሄሊ ድምፃቸውን የሰጡ መራጮችን ድጋፍ ለመሳብ በትረምፕ የምርጫ ዘመቻ በኩል በአደባባይ በተከታታይ የሚካሄድ ቅስቀሳ አይታይም።